በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥር 11 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምን አምሽታችኋል። ጤና ይስጥልን የተከበራችሁ አድማጮች እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጅት ታየ ነን። እንኳን ለብርሃነ ጥምቀቱ አደረሳችሁ። በኢትዮጵያና በዓለም ዙሪያ ባሉ የኢትዮጵያ ኦርቶዶክስ ክርስትና ምዕመናን ዘንድ ዕለቱ ዛሬ የጥምቀት በዓል ነው። አጠር ያለ ጥንፍር ይኖረናል። እንዲሁም ዛሬ በአሜሪካ የማርቲን ሉተር ኪንግ ቀን Every hill and mountain shall be made low, the rough places will be made plain, and the crooked places will be made straight, and the word of the Lord shall be revealed, and all flesh shall see it together. <laughs> የደረሰውን የሽብር ጥቃትና የቤልጂየሙን ጸረ ሽብር እርምጃ ተከትሎ የአውሮፓ ህብረት የአክራሪ እስልምና ሽብርተኝነትን ለመዋጋት ከአረቡ ዓለም ጋር አዲስ ትብብር መፍጠር የሚቻልበትን መንገድ በማጤን ላይ መሆናቸው ተዘገበ። የአውሮፓ ህብረት አባል ሀገሮች የውጭ ጉዳይ ሚኒስትሮች ዛሬ ሰኞ ባካሄዱት ጉባኤ ሽብርተኛ ጥቃቶችን ለማክሸፍ ስለሚቻልበት መንገድ ተወያይተዋል። በጉባኤው ላይ የአረብ ሊግ ዋና ጸሐፊ ናቢል አል አራቢ ተካፍለዋል። የአውሮፓ ህብረት የውጭ ጉዳዮች ኃላፊ ፌዴሪካ ሞጌሬኒ በአውሮፓ ህብረት እና በሙስሊም ሀገሮች መካከል ይበልጥ የተቀራረበ ትብብር እንዲኖር ጥሪ አድርገዋል። የሽብርተኛ ጥቃት የተደቀነው ፓሪስ ላይ በደረሰው ብቻ አይደለም። ሙስሊም ሀገሮችን ጨምሮ ብዛት ወዳለው የዓለም አካባቢም ስጋቱ እየተዛመተ ነው። ስለዚህ ትብብራችንን ማጠናከር አለብን። የብሪታንያ የውጭ ጉዳይ ሚኒስትር ፊሊፕ ሀመንድ በበኩላቸው አውሮፓ ደህንነቷን ለመጠበቅ አስፈላጊውን እርምጃ ሁሉ ትወስዳለች ብለዋል። አያይዘውም የአውሮፓ ባለስልጣናት የሽብር ተግባር ሊያደርሱ ይችላሉ የሚባሉ ሰዎችን እንቅስቃሴ ለመከላከል የአየር መንገድ የመንገደኞችን ዝርዝር መጋራትን ጨምሮ በተሻለ መተባበር የሚቻልበትን መንገድ በመሻት ላይ ናቸው ሲሉ ሚስተር ሃመንድ ገልጸዋል። ይህ በዚህ እንዳለ የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች የፍልስጤሙ የእስልምና አክራሪ ቡድን ሐማስ ከህብረቱ የሽብር መዝገብ እንዲወጣ በፍርድ ቤት የተላለፈውን ውሳኔ በመቃወም ይግባኝ እናቀርባለን ብለዋል። በሌላ በኩል የቤልጅየም የፍትህ ሚኒስትር ባለፈው ሳምንት የከሸፈው የአሸባሪ ጥቃት ዋና ቀነባባሪ አልተያያዘም ማለታቸውን ተከትሎ አብዛኛው አውሮፓ በውጥረትና በከፍተኛ ተጠንቀቅ ላይ ይገኛል። ተጠርጣሪው ሾልኮ ወደ ግሪክ ሄዷል ተብሎ የታሰበ ሲሆን ግሪክ ውስጥ ከተያዙት አራት ተጠርጣሪዎች ውስጥ እንዳልሆነ ግን ሚኒስትሩ ገልጸዋል። እየታደነ ያለው ተጠርጣሪ የ27 ዓመት እድሜ ያለው አብዱልሐሚድ አቡድ የተባለ ትውልደ ሞሮኮ ቤልጂያዊ ሲሆን ቪርቪር በምትባል ከተማ የተቋቋመ የእስልምና መንግሥት ህዋስ መሪ ነው ተብሎ ተጠርጥሯል። የመን ዋና ከተማ ሰንአ ላይ ሲታኮሱ ዛሬ የተታኮሱት የሀገሪቱ መንግስትና ሁቲዎቹ ሽምቅ ተዋጊዎች አንድ ተኩስ አቁም አውጀዋል ተብሏል። የያዘ ይመስላል የሚል ዘገባም አለ። የዛሬው የተኩሱ ልውውጥ የተቀሰቀሰው ሁቲዎቹ ሽምቅ ተዋጊዎች ጠቅላይ ሚኒስትሩ የነበሩበት የመኪና አጀብ ከቤተ መንግስት ሊወጣ ሲል ተኩስ ከከፈቱ በኋላ መሆኑ ታውቋል። ጠቅላይ ሚኒስትሩ ጉዳት አልደረሰባቸውም ተብሏል። ከዚያ በማስከተል በተቀሰቀሰው የከባድ መሳሪያ የተኩስ ልውውጥና ፍንዳታ የአካባቢው ነዋሪ ሸሽቶ መውጣቱ ተገልጿል። ቢያንስ ሶስት ሰዎች ተገለዋልም ተብሏል። የመንግስቱ የዜና አገልግሎት ህንጻ አማጽያኑ ተቆጣጥረውታል የሚሉ ያልተጣሩ ሪፖርቶችም ተሰምተዋል። ለየመን ዛይዲ ሺያ ውህዳን የበለጠ መብት እንዲሰጥ የሚጠይቁት ሁቲዎቹ አማጽያን ኃይሎች ባለፈው መስከረም ወር ዋና ከተማዋን ይዘው በኋላ አዲስ መንግስት ይቋቋም የሚል ጥያቄ የያዘ ውል መፈራረማቸው ይታወሳል። ቅዳሜ ዕለት ሽምቅ ተዋጊዎቹ አዲስ ህገ መንግስት ማርቀቅ ላይ የሚነጋገረውን ጉባኤ ለማሰናከል የፕሬዚደንቱን የኦቤድ ራቦ ማንሱርን የጽህፈት ቤት ኃላፊ ጠልፈው መውሰዳቸው ይታወሳል። ማሊ ውስጥ ባለፉት አርባ ሁለት ቀናት አንድም አዲስ ለኢቦላ ቫይረስ ተጋለጠ ሰው እንዳልተገኘ የሀገሪቱ ጤና ጥበቃ ሚኒስትር አስታወቁ። በዓለም የጤና ድርጅት መሰረት መመሪያ መሰረት በአንድ ሀገር ወረርሽኙ አክትሟል ብሎ ለማወጅ በአርባ ሁለት ቀናት ጊዜ ውስጥ የቫይረሱ አዲስ ተጠቂ መገኘት የለበትም። የማሊ ባለስልጣናት ባለፈው ጥቅምት የመጀመሪያዋ ለቫይረሱ የተጋለጠች የመጀመሪያ ህፃን ከጊኒ መግባቷን ተከትሎ የቫይረሱን መዛመት ለመቆጣጠር ፈጣን እርምጃ መውሰዳቸውን የዓለም የጤና ድርጅት ባወጣው አዲስ ሪፖርት ገልጧል። በአጠቃላይ ማሊ ውስጥ በበሽታው ስድስት ሰዎች መሞታቸውን ሪፖርቱ አስታውቀዋል። ደብሊው ኤች ኦ ባለፈው ሳምንት ባወጣው ሪፖርት በጊኒ ሴራሊዮንና ላይቤሪያ ወረርሽኙ መዳከም መጀመሩን ገልጧል። አስከትሎም የዓለም የጤና ድርጅቱ ወረርሽኙ አከተመ ማለት እንዳልሆነ እና አሁንም ቫይረሱ እየተዛመተ መሆኑን ገልጾ ሳያስጠነቅቅ አላለፈም። በጊኒ ትምህርት ቤቶች ለአምስት ወራት ተዘግተው ከቆዩ በኋላ ዛሬ ተከፍተዋል። ላይቤሪያ በሚመጣው ወር ትምህርት ቤቶችን የመክፈት እቅድ በማውጣቷ እርምጃው ሁለቱ ሀገሮች ወረሽኙን ለመቆጣጠር ያደረጉት ግስጋሴ ምልክት ነው ቢሆንም አገሮቹ ዝግጁ ለመሆናቸው ማንም እርግጠኛ አይደለም ተብሏል ዘጋቢዎቻችን ካሪም ካማራ ከኮናክሪ ፕሪንስ ኮሊንስ ደግሞ ከሞንሮቪያ ያጠናቀሩትን አንሉክ አንድ ላይ አድርጋ ልካልናለች ትዝታ በላቸው ታቀርባለች የስምስን ዋሰህ ልጆች በየዕለቱ ስለ ትምህርት ቤት ይጠይቁታል። አባባ መቼ ነው ወደ ትምህርት ቤት የምንመለሰው? አባታቸው ዋሰህ ልጆች በትምህርት ሳይሳተፉ እንዲሁ ቤት መዋላቸው ለአእምሮአቸው እድገት ጠንቅ መሆኑን በመጠቆም የላይቤሪያ መንግሥት በሚመጣው የካቲት ወር ትምህርት ቤቶችን ለመክፈት በመወሰኑ ደስታውን ይገልጻል። ባለስልጣናት የትምህርት ተቋማትን የዘጉት ባለፈው ሐምሌ ወር የኢቦላ ወረርሽኝ ከፍተኛ ደረጃ ላይ በደረሰበት ጊዜ ነበር። ትምህርት ቤቶች ሁሉ ለተማሪዎች የእጅ መታጠቢያ፣ ክሎሪን፣ ከታመሙ የትኩሳት መለካ መሳሪያ እንደሚኖራቸው ባለስልጣናት ተናግረዋል። አንዳንድ ወላጆች ግን የዓለም ጤና ድርጅት ሀገሪቱን ከኢቦላ ነጻ ብሎ እስከሚያውጅ ልጆቻቸውን ከትምህርት ቤት ማስቀረቱን መርጠዋል። So, my fear ልጆች ትምርት ከጀመሩ በኋላ በኢቦላ ብያዙ ለወላጆች ከባድ ስለሚሆን ነው። በጣም መጥፎ ስሜት ይፈጠራል። ስለዚህ ትምህርት ቤቶች ከመከፈታቸው በፊት ሰፋ ያሉ ውይይቶች እንዲኖሩ ተስፋ አደርጋለሁ ያለሁም፣ ይላሉ። በጊኒ መምራን ተመሳሳይ ስጋት አላቸው። እጅግ በተጣበቡ ትምህርት ቤቶች ልጆች እንዳይነካኩ ማድረግ እንዴት ይቻላል? ይላሉ። ልጆች በእረፍት ጊዜያቸው አብረው ይጫወታሉ። ያን ማስቆም አይቻልም። አብረው ይመገባሉ። ስለዚህ ትምህርት ቤቶችን መክፈት አደጋ ነው ይላሉ መምህር አመዱ ዲያለው። ኢቦላ የሚተላለፈው በበሽታው የተያዘን ሰው የሰውነት ፈሳሽ በመንካት እንደሆነ ይታወቃል። 80 ሺህ የሚሆኑ የጊኒ መምህራን ኢቦላን እንዴት መከላከል እንደሚቻል ስልጠና ወስደዋል። የጊኒ ሲቪል ማህበረሰብ መሪዎች ትምህርት ቤቶች ዛሬ ካልተከፈቱ የተቃውሞ ሰልፍ እንደሚያደርጉ ዝተው ነበር። አሁን ግን በየትምህርት ቤቶች በመዘዋወር የተማሪዎቹ ንጽህና ጥበቃና ትኩሳት የመለካቱም ሂደት በትክክል መካሄዱን እንደሚከታተሉ ተናግረዋል። በኢቦላ በተጠቃችው ሌላዋ የምዕራብ አፍሪቃ ሀገር ሴራሊዮን ትምህርት ቤቶች አሁንም እንደተዘጉ ይቆያሉ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና በሀገሪቱ ውስጥ ያሉ አሜሪካውያን በመላ በዛሬው ዕለት እየተከበረ ባለው የሲቪል መብቶች መሪው የማርቲን ሉተር ኪንግ ጁኒየር ትንሹ አባታቸውም ማርቲን ሉተር ኪንግ ስለነበሩ በዚህ ቀን በተለያዩ የማህበረሰብ አገልግሎት ስራዎች ተሰማርተው በማክበር ላይ ናቸው። ፕሬዚደንቱና ቀዳሚ ትመቤት ሚሼል ኦባማ በዋሽንግተን በአንድ የወንዶችና የሴቶች ልጆች ክበብ ቦይስ ኤንድ ገርልስ ክለብ የበጎ ፈቃድ አገልግሎት እየሰጡ ናቸው ሌሎች የአስተዳደሩ ባለሥልጣናት በሀገሪቱ ውስጥ በትምህርት በጸረ ድህነት በአካባቢ ጥበቃና በሥነ ጥበብ መርሃ ግብሮች አገልግሎት በመስጠት ላይ ናቸው የቴሌቪዥን አቅራቢዋ አዘጋጇ ኦፕራ ዊንፍሬ የማርቲን ሉተር ኪንግ መታሰቢያን ትናንት አክብራለች ኦፕራ በአውሮፓውያኑ የዘመን አቆጣጠር በ1965 ለጥቁር አሜሪካውያን የምርጫ መብት ሙሉ በሙሉ እንዲከበር በመጠየቅ የተካሄዱትንና ፖሊሶች ተሰላፊዎችን በዱላ ደብድበው ደም በደም ያደረጉበትን ሰልፍ ለማሰብ አላባማ፣ ሴልማ ውስጥ ሰልፍ መርታለች። እርግጠኛ ሆኜ የማውቀው ይህንን ነው። ያም ደም በፈሰሰበት በዛ ብላዲ ሳንዴይ በዚያች እሁድ ያን ድልድይ የተሻገሩ ከዚያም የመጨረሻውን የማክሰኞውን ሰልፍ ለማካሄድ ከወደቁበት ተነስተው የተጓዙ እያንዳንዳቸው በዚያ ድልድይ ላይ የነበሩ ሰዎች ሁሉ ጀግኖች መሆናቸውን ነው። ማርቲን ሉተር ኪንግ ጁኒየር ታሪካዊው የሲቪል መብቶች ሕግ በፕሬዚደንት ሊንደን ጆንሰን በተፈረመበት በ1964 ዓ ም የኖቤል የሰላም ሽልማት እንደተሰጣቸው ይታወሳል። የተከበራቸው አድማጮች፣ ዘገባዎች አሉ፣ ዝግጅቶች አሉ በዚህ ምሽት። በመጨረሻም የስፖርት ዜና አለን። ኢኳቶሪያል ጊኒ ላይ በመካሄድ ላይ ያለው ሰላሳኛው የአፍሪካ የእግር ኳስ ዋንጫ ውድድር ዛሬ ሶስተኛ ቀኑን ይዟል። ቅዳሜ በመክፈቻ ውለትና ትናንት በኤና ቢ ምድቦች መካከል የተካሄዱ የመጀመሪያ ዙር ግጥሚያዎች ጋቡን ቦርኪና ፋሶን ሁለት ለዜሮ ካሸነፈችበት በስተቀር ቀሪዎቹ ሶስቱ በአንድ አቻ ውጤት ነው ያበቁት። ይለናል የስፖርት ፕሮግራም አዘጋጃችን ሶሎሞን ክፍሌ። በዚህ መሰረት ኢኩቶሪያል ጊኒ እና ኮንጎ አንድ ለአንድ፣ ዛምቢያ እና ኮንጎ ዲሞክራቲክ ሪፑብሊክ አንድ ለአንድ፣ እንዲሁም ቱኒዥያ እና ኬፕ ቨርዴ በተመሳሳይ እኩል አንድ ለአንድ አርፈዋል። አሁን ቅርብ ጊዜ ባበቃው በሲህ ምድቦቹ ጠንካራ ቲሞች በጋና ና ሴኔጋል መካከል በተካሄደው የመጀመሪያ ዙር ግጥሚያ በሴኔጋል ሁለት ለዜሮ አሸናፊነት አብቅተዋል። ቀጥሎ የሚጫወቱት አልጄሪያ ና ደቡብ አፍሪካ ይሆናሉ። ሌላው በጉጉት የሚጠበቅ ጨዋታ ነው። ባልደረባችን ሰሎሞን ክፍሌ እየተከታተለው ነው። በሰኞ መደበኛ ስፖርት ፕሮግራሙ ዝርዝር ይኖረዋል። ተጠባበቁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 11 2007 ዓ.ም ምሽት ፕሮግራም ነው። በድጋሚ መልካም የጥምቀት በዓል አገሪቱ የተነሳችበት የእኩልነት ጥያቄ ለማህበረሰቡ አንዱ ወገን ካልደረሰ ለሌላው ሁሉ እንዳልደረሰ ታውቆ ትኩሮቹን ነጮችም ደግፈው ለአንድ አላማ ሲነሱ ብቻ ነው ብለው በዛን ጊዜም ይናገሩ ነበረ። ዶክተር ህዝቅኤል ጋቢሳ ይባላሉ። በሚሽጋን ክፍለ ሀገር የኬተሪንግ ዩኒቨርሲቲ የታሪክና የአፍሪካ ጥናቶች መምህር ናቸው። የዶክተር ማርቲን ሉተር ኪንግን የትግል ዘዴ ይገመግሙልናል። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ የሶማሊያ ጠቅላይ ሚኒስትር ስድሳ አባላት ያለውን ካቢኔያቸውን አገሪቱ ብሔራዊ ሸንጎ ፊት ቀርበው የትምምን ድምፅ በሚሰሙበት በዛሬው እለት አፍርሰዋል ጠቅላይ ሚኒስትሩ አዲስ አዲስ የካቢኔ እጩዎችን ለማቅረብና የተከፋፈለውን ፓርላማ የትምምን ድምፅ ለመሻት የአስራ አራት ቀናት ጊዜ አላቸው አብዱል አዚዝ ቢሎ ከሶማሊያ ዋና ከተማ ሞቃድሾ ለአሜሪካ ድምፅ ያጠናቀረው ዘገባ አለ አሉላ ከበደ ይዞታል የሶማሊያው ጠቅላይ ሚኒስትር ኦማር አብድረሺድ አሊ ሻርማርኬ ለሀገሪቱ ፓርላማ ያቀረቡትን የካቢኔ እጩዎች ዝርዝር አስመልክቶ የሀገሪቱ ፓርላማ ጠንካራ ተቃውሞ በማሰማቱ ከሸንጎ ፊት ቀርበው የትምምን ድምፅ ከሚጠይቁበት ጥቂት ሰዓታት አስቀድመው ስልሳ አባላት ያሉትን የእጩዎች ዝርዝር ስበዋል። ጠቅላይ ሚኒስትሩ የአስተዳደራቸውን አዲስ የካቢኔ እጩዎች ለማቅረብ ያስችላቸው ዘንድ የጊዜ ገደቡ ለአስራ አራት ቀናት እንዲራዘምላቸውም ጠይቀዋል። 275 አባላት ያሉትን የሕግ አውጪዎች ሸንጎ ለጥያቄያቸው ለሰጠው አውንታዊ ምላሽ በቃል አቀባያቸው አማካኝነት ባደረሱ መልእክትም አመስግነዋል። The Prime Minister has given enough thought to the issues raised by Somali lawmakers. ጠቅላይ ሚኒስትሩ ሸንጎ ላነሳቸው ጉዳዮች በወጉ አስበውበታል፣ በጥንቃቄ አጤነው ስራቸውን እንዳጠናቀቁም የሶማሊያ ፓርላማ አባላትም ሆነ የህዝቡን ድጋፍ ማግኘት የሚችል ብቁ መንግስት ይፋ ያደርጋሉ ሲሉ ነበር የጠቅላይ ሚኒስትሩ ቃል አቀባይ ሬድዋን ሀጂ አብዲወሌ በአስተርጓሚ አማካኝነት ያስረዱት። አብዱል አብዱካር አሊ ባድር የሶማሊያ ፖለቲካ ጉዳዮች አዋቂ ናቸው። ጠቅላይ ሚኒስትር ሻርማኪ የሚሰይሙት ካቢኔ ከመጽደቁ በፊት ገና ብዙ ፈተናዎች ይጠብቋቸዋል ብለው ያምናሉ። ሬዙሉዛራ ሀሎ ተወጀሃ ያ አቀባዳ ጠቅላይ ሚኒስትር ኦማር አብድረሺድ አሊ ሻርማርክ የፈታኝ ስራ ነው ከፊታቸው የተደቀነው። የተከፋፈለ ፓርላማና በእጩነት የሚያቀርቧቸውን የካቢኔ አባላት ማንነት የሚቃወሙ የተለያዩ ጎሳዎች ይኖራሉ። ጠቅላይ ሚኒስትር የአስተዳደራቸው አካል ይሆኑ ዘንድ በቅርቡ የሰየሟቸውን ሰዎች ይፋ ባደረጉበት ወቅት የአገሪቱ ፓርላማ አባላትና የተለያዩ ጎሳ መሪዎች ተቃውሞ አሰምተዋል። ይህም ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩን ኃላፊነታቸውን የመወጣት አቅም ሊያዳክም ይችላል ሲሉ ተንታኙ ያክላሉ። ጠቅላይ ሚኒስትሩ ያቀረቡትን የካቢኔያቸውን ማንነት ዝርዝር አስመልክቶ ፓርላማው ካሉት ቅሬታዎች አንዱ በብቃት ማነስ የተወነጀሉ የቀደሞ መንግስት ሚኒስትሮችና ሌሎች ከፍተኛ ባለስልጣናት የመካተታቸው ጉዳይ ነው። የአገሪቱ ሸንጎ የካቢኔ እጩዎቹን ላለመቀበል የወሰደው ውሳኔ የሶማሊያን ዲሞክራሲያዊ ተቋማት መጠናከር የሚያሳይ ነው ይላሉ የሶማሊያ ፖለቲካ ጉዳዮች አዋቂው The well, parliament in this case has shown its credibility by turning down the cabinet appointees even before it was brought to parliament. This shows that if the administration. Parliament ውሳኔውን ይፋ በማድረግ ታማኒነቱን አሳይቷል። ይህም አስተዳደሩ ከፓርላማው ጋር የማይተባበር ከሆነ ለተለያዩ የመንግስት አስተዳደር ኃላፊነቶች በእጩነት የሚያቀርባቸውን ለማጸደቅ የተወሳሰበ ፈተና እንዲጠብቀ ያደርገዋል ሲሉ ተንታኛው አመላክተዋል። ከሁለት አስርታት ላልበለጡ አመታት ህግ አልባ ሆና የኖረችው ሶማሊያ በስርዓት ወደሚመራ መንግስታዊ አስተዳደር ለመምጣት ባለፉት ጥቂት አመታት ውስጥ በርካታ ሁነኛ መርታዎችን ብታስመዘግብም ባለፈው የአውሮፓውያን 2014 መጨረሻ ግድም የቀድሞ ጠቅላይ ሚኒስትር አብዲ ወሊ ሼክ አህመድ ሼክ አህመድ በፕሬዚዳንት ሐሰን ሼክ መሐመድ ግፊት ስልጣናቸውን በፈቃዳቸው እንዲለቁ ከተደረጉ በኋላ የፖለቲካ ቀውስ ውስጥ ገብታ እንደነበርም ይታወሳል። አመሰግናለሁ፣ አሉላ። ከአሜሪካ ድምፅ ራዲዮ የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው ምስሬት ይቀጥላል። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን ብሪታንያ ከባድ የአሸባሪዎች ጥቃት ተደቅኖባታል ሲሉ ተናገሩ። አንድ የአውሮፓ ሕግ አስከባሪ ባለስልጣን ደግሞ የጸጥታው ሁኔታ ከባድ ነው ብለዋል። አንድ የዩናይትድ ስቴትስ የምክር ቤት አባል በበኩላቸው አገር በቀል የሆነ ኃይል ተጠቃሚ ጽንፈኝነት የሚደቅነው አደጋ እያደገ ነው በማለት አስጠንቅቀዋል። የቪኦኤ ቪክተር ቢቲ ያጠናቀረውን ዘገባ አዳነች ፍስሀዬ ታቀርባለች። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምሮን ትላንት ሲቢኤስ በተባለው የአሜሪካ ቴሌቪዥን ጣቢያ ሲናገሩ ብሪታንያ ከባድ የሆነ አደጋ እንደተደቀነባት ገልጸው፣ የጥቃት መካሄዱ እድል ከፍተኛ ነው ብለዋል። የዚህ አደጋ መሰረት ጽንፈኛው እስላማዊ ሽብር በመሆኑ ቀስ በቀስ እየተከሰተ ነው። አደጋው ተለውጧል፣ ተጠግኗልም። ሆኖም አሁንም ያው መርዘኛ በሆነው ችግር ላይ የተመሰረተ ነው። እሱም ከዓለም አቢይ ከሆኑት ሃይማኖቶች አንዱ ገጽታ መበረዝ ነው። ሚስተር ካምሮን አያይዘውም እንዲህ አይነቱን ጽንፈኝነት ለመታገል ረጅም ጊዜ ይወስዳል ዓለም አቀፍ ትብብርንም ይጠይቃል ሲሉ አስገንዝበዋል። ከኢራቅና ከሶሪያ ስለሚመጣው ጽንፈኛ እስላማዊ አሸባሪነት ችግር የምናወራ ከሆነ ለመቋቋም ረዥም ጊዜ የሚወስድብን ጉዳይ ነው ብርቱ ጥረት ማድረግ ቢኖርብንም የምዕራብ አገሮች ብቻችን የምናከናውነው ነገር አይደለም። ኢራቅና ሶሪያ ውስጥ የእስላም እምነት መበረዝን ለማስወገድ የሚረዱ በሚገባ የሚሰሩ መንግስታት እንዲኖሩ ያስፈልጋል። ዩሮፖል የተባለው የአውሮፓ ህብረት ህግ አስከባሪ አገልግሎት ዳይሬክተር ራብ ዌንራይት ከአስራ ሶስትና ከአስራ አንድ ቀናት በፊት ፈረንሳይ ውስጥ የ አስራ ሰባት ሰዎች ህይወት ያጠፋ አሸባሪ ጥቃት ከተካሄደ ወዲህ ፖሊሶች ቁርጠኛ እርምጃ እየወሰዱ እንደሆነ ገልጸዋል። ቤልጅየም፣ ግሪክና በርሊን ውስጥ እንዲሁም በሌሎች ቦታዎች እርምጃው ሲወሰዱ አይተናል። ይህም በአሁኑ ወቅት የተደቀነብን አደጋ አይነት ያሳያል። በኢንተርኔት በሚሰራጩ ነገሮች እንዲሁም በሶሪያና በኢራቅ ባገኙት የግጭት ተሞክሮ የተነሳሱ በብዙ ሺህ የሚቆጠሩ ሰዎች በብዙ የአውሮፓ ሀገሮች ተስፋፍተዋል። ከነዚህ ሰዎች ብዙዎቹ ወደ አውሮፓ ተመልሰዋል። አንዳንዶቹ ጥቃት ለማካሄድ አላማ ሊሆን ይችላል የተመለሱት። ራፕ ዌንራይት ትላንት ኤቢሲ በተባለው የአሜሪካ ቴሌቪዥን ጣቢያ ላይ ቀርበው ሲናገሩ ፖሊሶችን የገጠማቸው የችግሩ ደረጃ ብቻ ሳይሆን እንደ አውሮፓ አቆጣጠር መስከረም 11 ቀን 2001 ዓ.ም በዩናይትድ ስቴትስ ጥቃት ከተፈጸመበት ጊዜ ወዲህ የአደጋው ባህሪ የተለወጠ መሆኑ ነው ብለዋል። ግልጽ የሆነ እዝና ቁጥጥር ያለው አወቃቀር ባይሆንም ይላሉ ወይንራይት። በጸረ ሽብር አገልግሎቶች መካከል የበለጠ ትብብር እንዲኖር ጥረት እየተደረገ ነው። ይህም የመረጃዎች ልውውጥን፣ የአሸባሪዎች የገንዘብ ምንጭና የህገወጥ መሳሪያዎች ሽግግር መከታተልን፣ አሸባሪዎች በኢንተርኔት የሚያደርጉትን እንቅስቃሴ መቆጣጠርን እንደሚያካትት ጠቁመዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የመረጃ ኮሚቴ አባል ማርኮ ሩቢዮም ትላንት በአሜሪካ ቴሌቪዥን ቀርበው ባደረጉት ንግግር ዩናይትድ ስቴትስ ከውጭ ከሚደቀንባት አደጋ ሌላ ከአገር በቀል ጽንፈኞች ሊከፈት የሚችል ጥቃትም ተደቅኖባታል ብለዋል። ጉዳዩን ይበልጥ አደገኛ የሚያደርገው ነገር ጥቃት ለማካሄድ በመድር ላይ ካሉት ጽንፈኞች አንዳንዶቹ የመካከለኛውን ምስራቅ መሬት ረግጠው የማያውቁ መሆናቸው ነው። ጽንፈኛ አመለካከት ሊኖራቸው የቻለውም በአካባቢው ካሉት መስጊዶችና ከኢንተርኔት በሚሰሙት ቅስቀሳ ነው። በምዕራቡ ዓለም ጥቃት ለመፈጸም መመሪያ የሚያገኙትም በኢንተርኔት የሚሰራጩትን በመከታተል ነው። ይህም ለመካከለኛ ምስራቅ ለቀረበችውና ብዙ ከአካባቢው የፈለሱ ሰዎች ባሉባት አውሮፓ እጅግ አደገኛ ነው። ይሁንና በየአመቱ በሚሊዮኖች የሚቆጠሩ ሰዎች በሚጎበኟትና በሚፈልሱባት ዩናይትድ ስቴትስም በግልጽ የሚታይ አደጋ ነው። በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የወታደራዊ ክፍል ኮሚቴ አባል ሴኔተር ሌንሲ ግራም በበኩላቸው ኤምቢሲ በተባለው የአሜሪካ ቴሌቪዥን ባደረጉት ንግግር በዩናይትድ ስቴትስ ላይ ትልቁን አደጋ የሚደቅኑት እስላማዊ መንግስት ነኝ የሚለው ቡድንና በሶሪያና ኢራቅ የሚንቀሳቀሰው አል ኑስራ የተባለው ግንባር ነው ሲሉ አስገንዝበዋል። በእነዚህ ቡድኖች ላይ ስኬት ቢገኝ በመላ ዓለም ያለውን የጸጥታ ይዘት ይለውጣል በማለት አስረድተዋል። አድማጮች ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የዛሬውን በዓለ ጥምቀት አስመልክቶ የተሰናዳው ዘገባ አሁን ይቀጥላል። ሰለሞን ረፋዱን ይህንን በዓል የተመለከተ ዝግጅት ለማሰናዳት ተፍ ተፍ ስትል ምን አለ? ማንን አነጋግርሃል? ረፋዱ እንግዲህ አሜሪካ በእኛ ማለት ነው፣ ወደ ኢትዮጵያ ታቦታት ገብተው ነበረ እና ብዙ ቦታ ደውዬ እለቱን አስመልክቶ ምንም እየተካሄደ እንደሆነ ለማወቅ ጥረት አድርጌ ነበረ። ወደ አዲስ አበባም ደውዬ ያለውኝ አቡነ ማቴዎስ ብፁዕ ወቅዱስ አቡነ ማቴዎስ ጋር ደውዬ ነበረ፣ ፓትርያርኩ ጋር እንደዚሁም አቡነ ገብርኤልም ጋር አቡነ ፋኑኤልም ጋር እዚህ አሜሪካ ደውዬ ነበረ። በዓል ስለሆነ ነው መሰለኝ ስልካቸው ወይ ተዘግቷል ወይ አይነሳም። እንደዚሁም በውጭ ያለው ቅዱስ ሲኖዶስም ሰዎች ጋር ደውዬ ነበረ፣ አባ መልከጼዴቅ ጋር ደውዬ ነበር፣ ሊቀጳጳስ እንደዚሁም አቡነ ዮሴፍ ዋና ጸሐፊውም ጋር ደውዬ ነበረ እነሱም ጋር እንደዚሁ ሲሉ መልዕክት ትቻለሁ። እስካሁን ድረስ አልመለሱልኝም። ይደውሉልን ይደውሉልን ይሆናል እንግዲህ እንደደወሉልን የማናቸውን ማስተያየት እንዴት እንደተከበረ ይዘን እንመለሳለን። ከኢትዮጵያ ውጭ በካናዳ፣ በዚህ በአሜሪካ፣ አውሮፓ፣ አፍሪካ ብዙ ሀገሮች ውስጥ አውስትራሊያ ውስጥ በዓሉ ዛሬ ተከብሯል። ለማንኛውም ወደ አዲስ አበባ ቤተ ክህነት ደውዬ አቶ መምህር ካህሳይ ገብረ እግዚአብሔርን አነጋግር ያለው የዜና ቤተ ክርስቲያን ጋዜጣ ምክትል ዋና አዘጋጅ ናቸው። ከእሳቸው ጋር ያደረኩት ቃለ ምልልስ ይቀጥላል። አካባቢን አስመልክቶ ነው። መምህር ካህሳይ ገብረ እግዚአብሔር ጤና ይስጥልኝ፣ እንደምናመሹ እንኳን ለብርሃነ ጥንቀቱ አደረሰዎት። እንኳን አብሮ ሁላችን አደረሰን። እግዚአብሔር ይመስገን። እንዴት ነበር እስቲ የዘንድሮ የሁለት ሺህ ሰባት ዓመተ ምህረት የጥምቀት በዓል የተከበረው በኢትዮጵያ? እንግዲህ በጣም ጥሩ ነው የተከበረው ዘንድሮ ማለት ይቻላል። እንግዲህ ሌሎቹ ያው በዜና የምንሰማው የዚህ ያሳለፍኩት እዚህ አዲስ አበባ ጃን ሜዳ ነው ጃን ሜዳ ያን ሜዳ ነው። እዚህም ዘንድሮ እንግዲህ ያለፈው ዓመት ያለፈው ሁለት ዓመት እንዳጋጣሚ ጥምቀት እዛ አልነበርኩም ግን ዘንድሮ ከበፊቱ ሳየው በጣም ሕዝቡ ከመጠን በላይ ነበር። ማለት ከሌሎቹ ጋር ሲነጻጸር ብዙ ነበረ። ከተራው ለምሳሌ ትናንትና አምሽተን ነው የመጣ ነው። በጣም ብዙ ስለነበረ መንገዱ መተላለፊያ ጠፍቶ ሄድ በቀስታ ስለነበረ ሌላ ጊዜ አስራ ሁለት ሰዓት አስራ አንድ ተኩል የሚያበቃውን የከተራው እንትኑ አንድ ተኩል የመጣ ነው ትናንትና፣ ብዙ በጣም ብዙ ስለነበረ ማለት ነው በጣም ደማቅ ነበረ። እንትኑ ዛሬም እንደዛው ነበረ በህዝቡ ብዛት አንጻር ሲታይ በጣም ብዙ ነበረ። በዓሉም ደመቅ ያለ ነበረ ማለት ነው። ሰው በዝቶ ነበረ። እኛ ራሳችን በመግባት መኪና ይዘን ነበረ። የራሳችን የጋዜጠኞች መቅረብ ስለ እየተዘዋወርንም ንቀር ስለነበረ ሰው ከመጠን በላይ ነበረ እና የሰው ብዛት ምናልባት አንድ በር ብቻ ስለነበረ መግቢያው፣ ሰው ደግሞ የታችኛው በር አለ። ግን ሰው መግባት የሚፈልገው ታቦቶቹን አጅቦ ስለሆነ በተለያየ አማራጭ በር ቢኖርም ሰው የሚገባው ያው እንደምታውቀው ታቦታቱን አጅቦ ነው። ታቦታቱን ስታጅብ ደግሞ መግቢያቸው የሁሉም በአንድ ቦታ ነው ተሰባስቦ ያው በአንድ አቅጣጫ ስለሚገቡ በዛ ከመጠን በላይ የሆነባቸው ይሆናል። ግን እኔ የተመለሱ እንኳን እንግዲህ ምናልባት እግስት ምክንያቱም ብዙ ጊዜ ተራ ስለሚጠብቁ በዛ ይሆናል። ምክንያቱም እንዳልኩ ሰው ብዙ ነበረበት። እኛ ስንገባ እንኳን ራሱ እዛው የቆየ ታቦቱ ሳያጅብ ቀደም ብሎ የገባ ሰው እንኳን የነበረው በጣም ብዙ ነበረ። ከዛ በላይ ደግሞ ያው ታቦታቱን አጅቦ የሚመጣው ደግሞ ከመጠን በላይ ስለነበረ ይሄ ሊሆን ይችላል ብዬ ገምታለሁ። ከከተራው ምሽት ጀምሮ የነበረው ሁኔታ የጸጥታው ሁኔታ ጥሩ ነበረ፣ በጣም ጥሩ ነበረ። ባይገርምህ ይሄ አሁን አዲስ ከሌሎች ጊዜ እዚህ ሦስት አራት አመታት በጀምሮ የመጣው ምንድነው ባህል ያለው ጥሩ ባህል ወጣቱ በየአጥቢያው ይደራጃል። አባቶች፣ እናቶች ይደራጃሉ። የተለያዩ መንፈሳውያን ማህበራት አሉ፣ በራሳቸው የሚያቋቁሟቸው ያው በማህበር በዝክርም በሌላም ማህበር ምእመናን ይደራጃሉ። እነዛ ተደራጅተው ስለ ስርዓትም አስከባሪዎች አሁን ለምሳሌ ከታች ከገብርኤል፣ ከስላሴ፣ ከበዓታ ጀምሮ ምንጣፍ እየተነጠፈ ነው እንደገና እየተጠቀለ ታቦታት የሚሄዱበት፣ ወጣቱ ያን ሁሉ ግዙፍ ምንጣፎች እያነጠፈ ግማሹ ያጸዳል፣ ሴቶች ያጸዳሉ የተነጠፉን መጥረጊያ ይዘው ወጣቶቹ ደ እንደገና ደግሞ ግራና ቀኝ ሆነውም ህዝቡን ያስተናግዳሉ። ህጻናትን እያቀፉ እናቶች ህጻናት ይዘው ይመጣሉ። እነሱንም ሁሉ እየረዱ አዛውንቶቹን ሁሉ እንዳይጉላሉ ሰው እንዳይገፋቸው ስነ ስርአት ራሳቸው እንዲያውም ከፖሊሱ የበለጠ ህዝቡ ራሱ ነው የሚያስተናግደው እና በተለይ ሌላ ጊዜም እንደዛ የተለመደ ነው። ትናንትና ግን ሁሉም ማህበራት ማለት ይቻላል በየአጥቢያው የራሳቸው ድርሻ ወጥተው ትልቅ ሚና ሲጫወት ነበር እና በጣም ደስ ይል ነበር ምክንያቱም የህዝቡ ተሳትፎ በጣም የጎላ ስለነበረ ይሄ ስነ ስርአትን በማስከበር ሰላምን በማስከበር የፖሊስ ሚና በጣም ትንሽ ማለት ይችላለህ። ምክንያቱም ህዝቡ ራሱ በዓሉ በሰላም እንዲከበር በተለይ አሁን በቤተ ክርስቲያን ትልቅ ቅስቀሳ ተካሂዶ ነበረ። ይሄ እንደ መስቀል ሁሉ ጥምቀትም በተባበሩት መንግስታት የዩኔስኮ ለማስመዝገብ ጥረት ላይ ስለሆነ ሰው ባህላዊ ልብሱን ለብሰው በስነ ስርአት ሆኖ እንዲያከብር ምክንያቱም ከውጭ የሚመጡ በጣም ብዙ ጎብኚዎች አሉ የሚመለከታቸው ይሄን የሚገመግሙ አካላት አሉ። ያን ሁሉ ለውጭ ራሳችንን በጥሩ መንፈስ ማሳየት ስላለብን ያን ተነግሮ ስለነበረ በእውነቱ ሰው በጣም ብዙ ነበረ። እንደገና በስርዓት ማስከበርም ራሱ ነበር ህዝቡ የሚያስተናግደው እርስ በራሱ ማለት ነው እና በጣም ጥሩ ደስ ይል ነበር። ዘንድሮ በዓለ ጥምቀቱ ስርዓተ ጥምቀቱ ዛሬ እንዴት ነበር የተካሄደው? እንዴት ተከናወነ? ያው ከሌላው የተለየ ነገር የለውም። አሁን ከቅርብ ዓመታት ጀምሮ የተደረገው ጥሩ ነገር ምን ነው? ይሄ ጥምቀተ ባህር ያለበት በስነ ስርዓት ታጥረዋል። ልዩ መርጫ ነገሮች አሉ የተዘጋጁ ህዝቡን ከርቀት ሊያደርሱ የሚችሉ መርጫዎች አሉ፣ ዘመናዊ መርጫዎች። ባህረ ጥምቀቱ ከተባረከ በኋላ ግፊያ እንዳይኖር ምዕመናንም በይ ያሉበት እንዲነት ተደርጎ የተሰራ እንትን አለ እንደ ድሮ ካህናት ወረብ በሚያዘርጉበት በሚያሸወሹበት ሜዳ ህዝቡ በጣም አይጠጋም ራቅ ባለ በተመቸ ሁኔታ ነው የሚያውል። አገር ጎብኚዎቹም በስነ ስርዓት ለብቻቸው ቦታ ተዘጋጅቶላቸው ሳይጨናነቁ ትርኢቱን እንዲከታተሉ ነው የሚደረገው እና ያ ግፊያ ትርምስምስ ምናምን የለም። ትርኢቱ በሚታይበት ጊዜና ዘንድሮም በዛ መልክ ነበር የተዘጋጀው እና ህዝቡም ሳይጋፋ ያው ሁሉም ሜዳ ባለበት ስለሚደርሰው የተባረከው ውሃ እንደ ሌላው ጊዜ እርስ በርስ መገፋፋት ወደ ባህረ ጥምቀቱ ሰው የመግባት ምናምን ነገር የለም። ባለበት በረዥም ርቀት እንዲደርሰው ይደረጋል። እንትኑ ውሃውና በዘመናዊ መሳሪያ የተጠቀመ ይሄ ከተጀመረ ቆየት ብሏል። አንድ አምስት ስድስት ዓመታት የዘድሮ ደግሞ ህዝቡን ብዙ ስለነበረ ያዛን ያህል ትሩም ተዘጋጅተው ዝግጅት አድርገው ስለነበረ ኮሚቴዎች፣ የሚመለከታቸው ጥሩ ነበረ። ቅዱስ ፓትሪያርኩ ናቸው የመሩት። የጃን ሜዳውን ስነ ስርዓት ብፁዕ ቅዱስ አቡነ ማትያስ ናቸው የመሩት። ምን መልእክት አስተላለፉ? ቅዱስነታቸው በዋናነት ያስተላለፉት የመነሻ ይሄ ጥምቀትን በዓል የሰላም በዓል መሆኑን በተለይ ደግሞ የሰው ልጅ እህነት ያገኘበት የመንፈስ ቅዱስ ልጅነት ያገኘበት እና የሰላም መልእክት መሆኑ ከቅዱስ ዮሐንስ አስተምህሮ ይሄ ከሚገባችሁ ከደሞዛችሁ በላይ አትውሰዱ የሚለውን ያለው የሌለው ይስጥ የሚለውን እና ይሄ ደሞዛችሁ ቃችሁ የሚለውን እነዚህን መነሻ ያደረጉና በተለይ በአሁኑ ጊዜ እነዚህን መነሻዎች በዛን ጊዜ የተነገሩት የዮሐንስ አዋጅና የጌታችን አስተምሮ ህዝበ ክርስቲያኑ በተግባር ላይ መዋል እንዳለበት የሰላም ነው። ምክንያቱም የዕዳ ደብዳቤ የሰው ልጅ የዕዳ ደብዳቤ የተደመሰሰበት ዋናው ምክንያት ስለሆነ ያ ማለት ደግሞ ሰላም የሰፈነበት ከዛ በፊት የነበረውን የዲያብሎስ ስራ የከሸፈበት ስለሆነ አዳም በአዳም ኃጢአት ምክንያት የነበረውን የተፈጥሮ የነበረው በአዳም እና ህዋት ሔዋን ምክንያት ተፈጥሮ የነበረውን የሰው ኃጢአት የደመሰስና ጌታ ኢየሱስ ክርስቶስ በፈጡሩና በራሱ መካከል ሰላም ያሰፈነበት ስለሆነ ቅድሚያ ሰው ለሰላም እንዲሰጥ ለሰላም እንዲሰጥ እናም ደግሞ ህዝቡ ለመልካም አስተዳደር በተለይ አሁን መልካም አስተዳደርና ሙስናን ለማጥፋት ቤተ ቤተክርስቲያን ዋ እንቅስቃሴ ላነት በትልቅ ቅዱስናታቸው ይህን መንበር ከያዙ ጀምረው እዚህ ላይ ከፍተኛ ትልቅ ትኩረት ነው ያደረጉት። መልካም አስተዳደር እንዲሰፍን በቤተ በቤተክርስቲያን አርአያ መሆን አለባት። እኛ ሁላችንም አርአያ መሆን አለብን። ይህን ነገር ለሌላው ማስተማር ነው እንጂ ለሌላው ማስተማር የለብን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆነ ሁሉ ይሄን በአርአያነት መከተል አለበት። አርአያ መሆኑ ለሌላ ሁሉ አርአያ መሆን አለበት። ስለዚህ ሙስናን በመጠየፍ መልካም አስተዳደርን በማስፈን በሚደረገው ሰላም በማስፈን በሚደረገው እንቅስቃሴ እዚህ ቤተ ክርስቲያን ተከታዮች ከሌላው ህብረተሰቡ ጋር ሆኖ ቀዳሚ ሚናውን እንዲጫወት እና ሰላም ለሁሉም አስፈላጊ መሆኑ ሰላም ካለ ደግሞ ልማቱ ይፋጠናል። ልማት ካለ ደግሞ ቤተ ክርስቲያንም አብራ ስለምታል። በዚህ በኩል ዜጎች የጎላ አተሳስቦ እንዲያደርጉ የሚል ነበር በአጭር መልእክት ቁም ነገሩ። የተከበራቸው አድማጮች በመግቢያችን ላይ የብፁዕነታቸውን ስም አቡነ ማቴዎስ ብዬ ነበር፣ ይቅርታ ጠይቃለሁ። አቡነ ማትያስ ነው። እንዲሁም መምህር ካህሳይ ገብረ እግዚአብሔርን አመሰግናለሁ። ዝግጅታችን በሀያ አምስትና በሰላሳ አንድ ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት እስከ አራት ሰዓት ድረስ ይቆያል። እዚህ ዩናይትድ ስቴትስም እንዳል ነው በዜናው እንዳል ነው የሲቪል መብቶች ትግል መሪው የማርቲን ሉተር ኪንግ ቀን እየተከበረ ነው። በዚያ ዙሪያ የተሰናዳ ውይይት ይኖረናል፣ እንድታደምጡ እንጋብዛችኋለን። አሁን ግን የሰኞ የመጀመሪያ ፕሮግራማችን ስፖርት ነው። አዘጋጅና አቅራቢ ሶሎሞን ክፍሌ እንደምናመሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ በትላንቱ የሂውስተን ማራቶን ኢትዮጵያውያን በሁለቱም ጾታ ድል ተቀዳጅተዋል። በእግር ኳስ የአፍሪካ ዋንጫ ውድድር ሦስተኛ ቀኑን ይዟል። የኢትዮጵያ የእንግሊዝና የስፓኝ ፕሪምየር ሊጎች ዜናማለን። አብረንን ቆይ። የትላንቱ 43ኛው ሼቭሮን ሂውስተን ማራቶን የተካሄደው በተስማሚ የአየር ሁኔታ ነው። ይብረ ቃል መለሰ በሴቶቹ ያሸነፈችው ደግሞ የኮርሱን ሁለተኛ ፈጣን ጊዜ በማስመዝገብ ነው። በጠቅላላው የኢትዮጵያ አትሌቶች በሂውስተን ማራቶን በሁለቱም ጾታ ሲያሸንፉ ትናንት ለሰባተኛ ጊዜ ነው። በሴቶቹ አምስቱን ቀዳሚ ስፍራ ሲወስዱ፣ በወንዶቹ ሶስቱንም አግኝተዋል። ትናንትናም የኢትዮጵያ አትሌቶች በሴቶቹ ማሸነፋቸው አስገራሚ አልሆነም። አምስት አትሌቶች ነበሩ። በቀድሞዋ የቶሮንቶ ማራቶኑ ሩጫ በሲቻሌ ደላሳ እየተመሩ ቀድመው ያመለጡትና አምስተኛው ኪሎ ሜትር ላይ በ17 ደቂቃ ከ23 አስረኛው ኪሎ ሜትር ላይ በ34 ከ28 እና ግማሹ ላይ በ1 ሰዓት ከ12 ደቂቃ ከ43 ሴኮንድ ያለፉት ከቀዳሚዎቹ አምስቱ መካከል በመጀመሪያ ወደ ኋላ የቀረችው የቀድሞዋ የሎስ አንጀለስ ማራቶን ባለድሏ ፋጡማ ሳዶ ነበረች። ሰላሳኛው ኪሎ ሜትር ላይ ሌሎቹን ሶስቱን በ17 ሴኮንዶች ጥላ ስትገሰግስ የታየችው ደግሞ ብሩክታይት ደገፉ እሸቱ ሆነች። ብዙም አልቆየ በጉቴኒ ሾኔ ኢማና ተተካች። 35ኛው ኪሎ ሜትር አብረው በአንድ ሰዓት 59 ደቂቃ ከ43 ሴኮንድ ላይ አለፉ። የፍጻሜው መዳረሻ ላይ ይብረቃል መለሰ የራሷን ፈጣን ጊዜ በሦስት ደቂቃ ግድም በማሻሻል 42ቱን ኪሎ ሜትር በ223 23 በአንደኝነት ታጠናቃለች። ጊቴኒሾኔ ሁለተኛ ሁለት ሀያ ሶስት ሰላሳ ሁለት በወንዶቹ በአንደኝነት ያጠናቀቀው ብርሃኑ ግደፋ ነው አጋማሹን በአንድ ዜሮ ሶስት ሀያ አለፈ ሰላሳኛው ኪሎ ሜትር ላይ ከቀዳሚዎቹ ጋር በአንድ ከሰላሳ አንድ ዜሮ ስድስት ታይቷል አራት ማይልስ ለማብቃት ሲቀራቸው ግን ከደበበ ቶሎሳ ስድስት ሴኮንዶች ወደ ኋላ ቀርቶ ነበር አራት መቶ ሜትር ሲቀር ብርሃኑ ጊደፋ ሌላውን ጠንካራ ኢትዮጵያዊ አትሌት ብርቃን ቀደመና በሁለት ዜሮ ስምንት ዜሮ ሶስት በአንደኝነት አጠናቀቀ። በሂውስተን ማራቶን ታሪክ ስምንተኛውን ፈጣን ጊዜም አስመዝግቧል። በትላንቱ ሂውስተን ማራቶን በወንዶቹ ከአንደኛ እስከ ሦስተኛ ቦታ ያለውን ስፍራ በሙሉ የወሰዱት የኢትዮጵያ አትሌቶች ናቸው። ዶሚኒክ ኦንዶሮ ከኬንያ አራተኛ። በእግር ኳሱ ስፖርት ዜና በቅድሚያ ወደ ኢኳቶሪያል ጊኒ እንሄዳለን። ሰላሳኛው የአፍሪካ ዋንጫ ውድድር በይፋ ከተጀመረ ዛሬ ሶስተኛ ቀኑን ይዟል። በየዕለቱ የምናቀርባቸውን ዘገባዎች እንደምትከታተሉ ተስፋ እናደርጋለን። በውድድሮቹ መርሃ ግብር መሰረት እስካሁን በመክፈቻ እለት ሁለት፣ ትላንት እሁድ ሁለት፣ በጠቅላላው አራት ግጥሚያዎች በኤና በቢ ምድቦች መካከል የተካሄዱ ሲሆን ሶስቱ በእኩል አቻ ውጤት፣ አንዱ ብቻ በማሸነፍ ተጠናቀዋል። በዚሁ መሰረት ኢኳቶሪያል ጊኒና ኮንጎ አንድ ለአንድ፣ ዛምቢያና ኮንጎ ዲሞክራቲክ ሪፐብሊክ እንዲሁ አንድ ለአንድ ቱኒዚያና ኬፕ ቬርዴም አንድ ለአንድ ሲለያዩ በመሸናነፍ የተለያዩት ቡርኪና ፋሶና ጋቦን ብቻ ናቸው። ጋቦን ሁለት ለዜሮ አስተናግዳለች። ዛሬ ተረኞች የሲ ምድቦች ናቸው። ጋና ከሴኔጋል፣ አልጄሪያ ከደቡብ አፍሪካ። የቀዳሚዎቹ ውጤት በዜናው ተገልጿል። በአጠቃላይ አድማጮች ስለ ሰላሳኛው አፍሪካ ዋንጫ ውድድር በአሁኑ ወቅት ኢኳቶሪያል ጊኒ የሚገኙት የዓለም አቀፉ ስፖርት ተቋማት አማካሪ ፍቅሩ ኪዳኔ አስተያየት ለመስጠት ዝግጁ ሆነው ሳለ በመገናኛ ችግር ሳቢያ ላቀርባቸው አልቻልኩም። ይቅርታ ጠይቃለሁ። በነገው ዝግጅቴ እሞክራለሁ። ወደ ቀሬ የእግር ኳስ ስፖርት ዜና ገዛኸኝ ጽዮን መስቀል አዲስ አበባ ላይ እየጠበቀ ነው። ምን ይዛሃል ገዛኸኝ? አመሰግናለሁ ሰለሞን። በቅድሚያ አንተንና የቪኦኤ አድማጮችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እላለሁ በእንግሊዝ ፕሪምየር ሊግ እና በሀገር ውስጥ የኢትዮጵያ ፕሪምየር ሊግ የእግር ኳስ ዜና ይዣለሁ መቀጠል ትችላለህ በኢትዮጵያ ፕሪምየር ሊግ አስራ ሁለተኛ ሳምንት ጨዋታ ትናንትናና ከትናንት በስቲያ በአዲስ አበባና በክልል ከተሞች ተካሂደዋል ከትናንት በስቲያ በአዲስ አበባው አበበ ቢኪላ ስቴዲየም ኢትዮጵያ ንግድ ባንክ መከላከያን ሶስት ለአንድ አሸንፏል ፊሊፕስ ዳውዝ ይድነቃቸው ኪዳኔ እና ኤፍሬም አሻሙ ለባንክ ጎሎቹን አስመዝግበዋል መከላከያ በባዶ ከመሸነፍ የዳንበትን ጎል ያገባው ሙሉ አለም ጥላሁን ነው ደደቢት እና አርባ ምንጭ ከተማ አንድ ለአንድ ተለያይተዋል። በክልል ከተሞች ይርጋ አለም ላይ ሲዳማ ቡና የስም ሞክሸውን ኢትዮጵያ ቡናን አንድ ለባዶ በማሸነፍ በስድስት ተከታታይ ሳምንት ያለ መሸነፍ ሪኮርዱን እንደያዘ ቀጥሏል። ሲዳማ ቡና ፕሪሚየር ሊጉን በሀያ ስድስት ነጥብ እየመራ ነው። ቅዱስ ጊዮርጊስ ደግሞ ወደ ደሴ አምርቶ ወልዳያ ከተማን ሶስት ለባዶ በመርታት ነጥቡን ወደ ሀያ አንድ ከፍ አድርጓል። አንድ ተስተካካይ ጨዋታ እየቀረው ቅዱስ ጊዮርጊስ በደረጃ ሰንጠረዡ በሁለተኝነት ላይ ተቀምጧል። የኮከብ ግብ አግቢነቱን የደደቢቱ ሳሙኤል ሳሉሚ እና የኢትዮጵያ ቡናው ቢኒያም አሰፋ ናቸው በኩል ስምንት ጎል የሚመሩት። ወደ አውሮፓ ከተሞች ስንሸጋገር በስፔን ላሊጋ በዚህኛው ሳምንትም መሪዎቹ ተጋጣሚዎቻቸውን አሸንፈው ግስጋሴያቸውን ቀጥለዋል። ሪያል ማድሪድ ሄታፊን ሶስት ለባዶ ሲረታ ክሪስቲያኖ ሮናልዶ ከሶስቱ ሁለቱን አግብተዋል። ዲፖርቲቮ ላካሮኛ በሜዳው በባርሴሎና አራት ለባዶ ተሸንፏል። ሊዮኔል ሜሲ የኳስ ትርኢት ሲያሳይና በየአይነቱ የጎል ቢፌ ሲጋብዝ ባመሸበት ጨዋታ ሶስቱን ራሱ ሊዮኔል ሜሲ ነው ያገባው። ሌሎች ጨዋታዎችም ተካሄደዋል። የደረጃ ሰንጠረዡን ሪያል ማድሪድ በአርባ አምስት ባርሴሎና በአርባ አራት አትሌቲኮ ማድሪድ በአርባ አንድ አናቱን ይመራሉ። በእንግሊዝ ፕሪምየር ሊግ ደግሞ አርሴናል ማንቸስተር ሲቲን ከሜዳው ድረስ ሄዶ ሁለት ለባዶ ማሸነፉ ደጋፊዎቹን አስፈንድቋል። ሳንቲ ካዞርላ ኮከብ ሆኖ ባመሸበት ጨዋታ የመጀመሪያውን ጎል በፍጹም ቅጣት አስቆጥሯል። ኦሊቬር ጂሮ ሁለተኛውን በግንባሩ አግብቷል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረሹን ቼልሲ በሀምሳ ሁለት ይመራል። ማንቸስተር ሲቲ በአርባ ሰባት ሳውዝሀምፕተን በአርባ ሁለት ይከተላሉ። ሌስተር ሲቲ እና ኪውፒአር አሁንም ከአደጋው አዘግት አልወጡም። ይኸው ነው ሰለሞን፣ በእኔ በኩል ያለው አመሰግናለሁ ገዛኸኝ። አድማጮች፣ ለዛሬ በዚህ ሰናበታለሁ። ነገ ከዜናዎቹ በኋላ በሚቀርበው ልዩ መስኮት ብቅ እላለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ፕሮግራማችን ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ተከታዩ ቅንብር በማርቲን ሉተር ኪንግ ሕይወት ዙሪያ የተሰናዳ ዝግጅት ነው። ሶሎሞን አባተ ነው ያዘጋጀው። ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋ የመንግስት ክብረ በዓል ነው። ይህ ስለ ዶክተር ማርቲን ሉተር ኪንግ ስም ተከብሮ እንዲውል የተወሰነው ዕለት በየዓመቱ የሚውለው የአውሮፓውያኑ ጃንዋሪ ወር በገባ በሦስተኛው ሰኞ ነው። በ1963 ዓ ም በአውሮፓውያኑ አቆጣጠር በኢትዮጵያ በ1955 ዓ ም ማለት ነው። አፍሪካ አሜሪካውያን ወይም የአሜሪካ ጥቁሮች የእኩልነት መብታቸው እንዲከበር በመጠየቅ ዋሽንግተን ዲሲ ላይ በመቶ ሺዎች የሚቆጠሩ አደባባይ ላይ ወጥተው ነበር። ይህ ሰልፍ ታላቁ የዋሽንግተን ሰልፍ ተብሎ የሚታወቅ ሲሆን እንደ አርማ ያነሳቸው መሠረታዊ ጥያቄዎች ሥራና ነፃነት ነበሩ። ኦገስት 28 1963 ወይም ነሐሴ 22 1955 ዓ ም በተካሄደው በዚህ ግዙፍ ሰልፍ ላይ ከ2 መቶ ሺ እስከ 3 መቶ ሺ የሚገመት ሰው ወጥቶ ነበር። ምንም እንኳ ከሰልፈኛው ሶስት አራተኛው ጉዳዩ በቀጥታ የሚመለከታቸው ጥቁሮች ይሁኑ እንጂ የእነርሱ አጋር የሆኑ የነፃነትና የእኩልነት ሐሳብ አራማጅ ነጮችና ሌላም ቀለም ያላቸው ተሳታፊዎች ከጎናቸው በብዛት ተገኝተዋል። እነዚህ በዋሽንግተን ዲሲው ብሔራዊ አደባባይ ወይም ናሽናል ሞል ወጥተው የአሜሪካን ፖለቲካና የወቅቱን አድሏዊ አስተሳሰብ ያስጨነቁ ሰልፈኞች እናሸንፋለን፣ አንድ ቀን እናሸንፋለን እያሉ እጅ ለእጅ ተያይዘው ዘመሩ። እያንዳንዱም ሰው አንድ ቀን እናሸንፍ ዘንድ ከልቤ ከመሠረቱ አምናለሁ እያለ በኅብረ ዝማሬው ውስጥ ጮኸ። ዊሻል ኦቨርካም እናሸንፋለን። በአውሮፓውያኑ አቆጣጠር ከ1955 እስከ 1968 ዓ.ም ለዘለቀው የአሜሪካው የሲቪል መብቶች ንቅናቄና ትግል እንደ ብሔራዊ መዝሙር፣ እንደ መለያ ዝማሬ ነበር። ዊሻል ኦቨርካም ዛሬም በብዙዎች ልብ ውስጥ ሕያው ዝማሬ ሆኖ በተመስጦ ያንጎራጉሩታል። በዚያ ብሔራዊውን አደባባይ ባጥለቀለቀው የነጻነት የእኩልነትና የሥራ ጥያቄ ተሟጋችና ታጋይ ሕዝብ ፊት ታዲያ ገና በከበደው የዘር መድሎ ጥላ ስር የቆሙት የእንቅስቃሴው መሪ ሰላማዊው ግን ብርቱ ታጋይ ማርቲን ሉተር ኪንግ ከአብርሃም ሊንከን መታሰቢያ ሐውልት ሕንፃ ደጃፍ እጅግ ታሪካዊውን ሕያው ሆኖ ዘወትር የሚነሳውን ይታየኛል ንግግራቸውን አደረጉ። አይ ድሪም አንድ ቀን አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር እንዲኖሩ ይታየኛል። ያኔ የነበረው የጥቁር አሜሪካውያን በቆዳችን ቀለም ሳይሆን በማንነታችን እንለካ ጥያቄ፣ የፖለቲካና የነጻነት ጥያቄ ፕሬዚደንት እንሁን አልነበረም። እንዲያውም በየትኛውም ደረጃ ለፖለቲካ ሥልጣን ስንታጭ እንሾም አልነበረም። ድምፅ መስጠት ይፈቀድልን ነበር፣ ሥራ በችሎታችን ይሰጠን ነበር። የጥቁሮች ጥያቄ እነሆ በአሜሪካ ምድር በዚህ የተወካዮች ምክር ቤት ደጃፍ ላይ ጥቁር ፕሬዚደንት ለሁለተኛው የሥልጣን ዘመኑ ለሁለተኛ ጊዜ ቃለ መሐላ ፈጸመ። ለዚህች ዕለት ማርቲን ሉተር ኪንግ ውድ ዋጋ ከፍለዋል። እንደ አውሮፓውያን አቆጣጠር ጥር 15 1929 ዓ ም በደቡቧ አትላንታ ጆርጂያ ተወልደው ሚያዝያ 4 1968 ዓ ም በ39 ዓመት ዕድሜያቸው በነፍሰ ገዳይ ጥይት ሜንፊስ ቴኔሲ ላይ የወደቁት ዶክተር ማርቲን ሉተር ኪንግ በዚያው የዋሽንግተኑ ንግግራቸው እንዲህ ብለው ነበር። Every hill and mountain shall be made low. አንድ ቀን እያንዳንዱ ሸለቆ ከፍ ይላል፣ እያንዳንዱ ተራራና ኮረብታም ዝቅ ይላል፣ ጠማማውም ሁሉ ይቃናና ስርጓጡ ሜዳ ይሆንና እናም የእግዚአብሔር ክብር ይገለጥና ሥጋ ለባሹ ሁሉ በአንድነት ሲመለከት ይታየኛል። ህልም አለኝ። ወደ ደቡብም ይህን እምነት ይዤ እመለሳለሁ። ከዚህ እምነት ጋር ከተስፋ መቁረጥ ተራራ ላይ የተስፋን ሐውልት እንቀርጻለን። ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1964 ዓ ም የኖቤል የሰላም ሽልማትን ተጎናጽፈዋል። በ1977 ዓ ም ከሞቱ በኋላ የፕሬዚደንቱን የነጻነት ሜዳሊያ ተሸልመዋል። በ2004 ዓ.ም የዩናይትድ ስቴትስ የተወካዮች ምክር ቤት የወርቅ ሜዳሊያ ታውጆላቸዋል። ከተስፋ መቁረጥ ተራራም የተቀረጸ የተስፋ ደንጊያ እንዲሆን በዩናይትድ ስቴትስ ፕሬዚደንቶች መታሰቢያ መስክ ውስጥ ድንቅ ሐውልት ቆሞላቸው በመጀመሪያው የአሜሪካ ጥቁር ፕሬዚደንት ባራክ ኦባማ ተመርቆ ዛሬ ለሕዝብ እይታ ክፍት ሆኗል። ክቡራትና ክቡራን ተከታዩ ቅንብርም በማርቲን ሉተር ኪንግ ሕይወት ቅርስና ውርስ ላይ የሚያተኩር ዝግጅት ነው። ዶክተር ህዝቅኤል ገቢሳ በሚችገን ክፍለ ሀገር የኬተሪንግ ዩኒቨርሲቲ የታሪክና የአፍሪካ ጥናቶች መምህር፣ የዶክተር ማርቲን ሉተር ኪንግን የትግል ዘዴ እንዲገመግሙ ጋብዘናቸዋል። ትዝታ በላቸው አነጋግራቸዋለች። በእኔ ግምት፣ በእኔ አስተያየት የአሜሪካን ዲሞክራሲ ሙሉ የተሟላ እንዲሆን ነው ያደረጉት ምክንያቱም ጥቁሮችም ሴቶችም ንብረት የሌላቸው ነጮችም አሜሪካን በሚመሰረቱበት ጊዜ የአሜሪካ ዲሞክራሲ ውስጥ ተሳታፊ አልነበሩም። ድምጽ በመስጠትም ይሁን በመንግስት አስተዳደር ውስጥ ተሳታፊ ለመሆንም የሚያስችል ነገር አልነበራቸውም። እነዚህ ሁሉ በአሜሪካን ታሪክ ውስጥ በየጊዜው ነው ተሳታፊ የሆኑ። የአሜሪካ ዲሞክራሲ እንደታለመለት ትልቅ ዲሞክራሲ እንዲሆን በየጊዜው ነው እየተሟላ የመጣው። የመጨረሻዎቹ እንግዲህ ጥቁሮች ነበሩ። የሀገሩ አስር ፐርሰንት ድረስ የሚሆኑ ሕዝቦች በሀገሩ ከተጀመረ ጊዜ ጀምሮ የኖሩ ሕዝቦች በቆዳቸው ቀለም ምክንያት ብቻ ዴሞክራሲ ውስጥ ተሳታፊ ስላልነበሩ በኢኮኖሚያዊ ይሁን በማህበረሰባዊ ይሁን በባህላዊ ይሁን ተሳትፏቸው ያነሰ ነበረ። በማርቲን ሉተር ኪንግ የዚህ የሰላማዊ ኃይል ትግል ምክንያት ጥቁሮች በፖለቲካ ውስጥ ተሳታፊ በሌላውም ነገር ውስጥ ሙሉ ተሳታፊ ታፊ ሊሆኑ ስላደረጉ በአንድ ቃል እንግዲህ የአሜሪካ ዴሞክራሲ የተሟላ ሁሉን አቀፍ ዴሞክራሲ በተሻለ መንገድ ህዝቡን የሚያሳትፍ ዴሞክራሲ እንዲሆን አስተዋጽኦ አድርገዋል ብዬ ነው ማምነው። ዶክተር እስቄል እንግዲህ የዶክተር ማርቲን ሉተር ኪንግ የትግል ዘዴ ፍጹም ሰላማዊ የነበረ ነው። ከቅርብ ወራት በፊት አሜሪካ ውስጥ የተካሄዱትን ተቃውሞ ሰልፎች አይተዋል። ለምሳሌ በፈርግሰን ሚዙሪ፣ ማይክል ብራውን የተባለ ወጣት በፖሊስ ሲገደል፣ እንዲሁም ኤሪክ ጋርነር ኒውዮርክ ከተማ ውስጥ እንደዚሁ ታንቆ በፖሊሶች ሲገደል፣ በሌላም ቦታ ጥቁሮች አላግባብ ይገደላሉ በማለት ታላቅ ተቃውሞ ሰልፍ በመላ አገሪቱ ተካሂዷል ነገር ግን ፍጹም ሰላማዊ አልነበረም የተካሄደው ተቃውሞ እና ማርቲን ሉተር ኪንግ በህይወት ቢኖሩ ኖሮ ምን ይሉ ይሆን እንዳልሽው እንጂ ሙሉ እምነት የነበራቸው በህብረተሰብ ውስጥ ያለ በማህበረሰብ ውስጥ ያለን ቅራኔ ለማስወገድ ይጠቅማል ግብም ለማስመታት የበለጠ ተስፋ ያለው የትግል ዘዴ ነው ብለው የሚያምሩበት ። ይሄ የሰላማዊ ሀይል ነው። እኔ ብዬ የምለው የሰላማዊ ሀይል ትግል ማድረግ ነው። ስለዚህ በአሁኑም ቦታ ቢሆን በህብረተሰብ ውስጥ ያለ ቅራኔ በሚኖርበት ጊዜ ማርቲን ሉተር ኪንግ ቢኖሩ ምንም የመሳሪያ ሀይልን ወይም የፖሊስ ወይም የመንግስትን ሀይል በህዝብ ላይ ተጠቃሚ እንዲሆን ምክንያት የሚሆኑ ነገሮች እንዲሆኑ አይፈቅዱም ነበረ። አንደኛ ጉዳት ያደርሳል ያለውን ጉዳት ማስወገድ ሳይሆን አሁንም ጉዳት የሚያደርስ ነገር ይሆናል። መንግስት ሀይልን ቢጠቀም የመሳሪያ ሀይልን ቢጠቀም፣ አሁን ባሉ ሰዎች ላይ ጉዳት ያደርሳል። ይሄ ደግሞ ጥቅም የለውም፣ ጉዳት አሁኑ ማድረስ። ሁለተኛ ነገር ማርቲን ሉተር ኪንግ ከብዙ ቦታ በጊዜያቸው ከነበሩ ሰዎች የሚሆን ከታሪክም ባጠኑትና በተመለከቱት መሰረት ለአንድ ማህበረሰብ ውስጥ ላለ ቅራኔ ዘላቂ የሆነ መፍትሄ ይሰጣል ብለው ሙሉ ለሙሉ የሚያምኑበት ይሄ የሰላማዊ ሀይል ትግል ስለሆነ ተስፋ የሚሰጠውን ውጤት ሊያመጣ የሚችለውን መንገድ፣ ያንድን የትግል ታክቲክ እንዲጠቀሙ አመክረው እንደሚገልጹ ነው እኔ የምገምተው። የሞራል በላይነትን የስብዕናንና የሞራል በላይነትን ያስገኛል፣ ለትግልም ደግሞ ሌሎች እንዲተባበሩ ያደርጋል የሚል እምነት ነበራቸው። በዚህ ላይ አስተያየቱ እውነት ነው። ቀድሞ በአስራ ዘጠኝ መቶ ስልሳዎቹ ውስጥ በተደረገው ትግል ውስጥም አንድ ማርቲን ሉተር ኪንግ ያምኑ የነበረው ይሄ ትግል የጥቁሮች ህዝቦች ትግል ብቻ ነው ተብሎ ለዓለም ሁሉ ቢቀርብ ማለትም ጥቁሮች ብቻ ናቸው በዚህ የተጨቀኑት። ስለዚህ መፍትሄው ጥቅም የሚሰጠው ለጥቁር ህዝቦች ብቻ ነው ቢባል የአለም ህዝብ እንደዚህ ያለውን ነገር ሊያየው አይችልም። ስለዚህ ነጮችም የተሳተፉ መሆን አለባቸው። ምክንያቱም አገሪቱ የተሻለ ሀገር ልትሆን የምትችለው ፍትህ አልባነት፣ የፍትህ በአንድ ቦታ መጥፋት በሁሉም ቦታ የጠፋ ፍትህ እንደሆነ አውቀው ነጮችም ደግፈው ሲነሱ ነው ውጤቱ ማህበረሰባዊ ቅራኔ መፈታት የሚጠቅመው ለአንድ የህብረተሰብ ክፍል ብቻ ሳይሆን ለመላው አገሪቱ ለመላው ዴሞክራሲ የሚጠቅም ነገር ነው። በዚህ ነገር ላይ ህዝብን ለማነሳሳት አገሪቱ የተነሳችበት የእኩልነት ጥያቄ ለማህበረሰቡ አንዱ ወገን ካልደረሰ ለሌላው ሁሉ እንዳልደረሰ ታውቆ ጥቁሮቹን ነጮችም ደግፈው ለአንድ ዓላማ ሲነሱ ብቻ ነው ብለው በዛን ጊዜም ይናገሩ ነበረ። ይህ በሀገር ውስጥ የሞራል ጥያቄ ከፍ አድርገው በማንሳት ለአንድ ወገን ብቻ ሳይሆን ለስብዕና፣ ለህዝብ፣ ለዓለም ሁሉ የሞራል የበላይነትን ማሳየት ትክክለኛና ውጤት ያለው ትግል ያስመጣል ብለው ያምኑ ነበር። እሺ፣ በመጨረሻ ዶክተር እስቄል ገቢዛ ዛሬ እንግዲህ ተያይዞ የሚታሰበው ይሄ ሰልማ ውስጥ የተካሄደው እልቂት ነው። አለባማ ክፍለ ግዛት ሰልማ ውስጥ ጥቁሮች ለመምረጥ መብታቸው በዶክተር ማርቲን ሉተር ኪንግ መሪነት ተሰልፈው ብዙ ጥቁሮች የተሰዉበት እንዲያውም ብላዲ ሰንዴ ወይንም የብዙዎች ደም የፈሰሰበት እሁድ ተብሎ የሚታወስ ነው። የመምረጥ የመመረጥ መብት ፋይዳው ምንድን ነው? ለአንድ ህዝብ ይሄ ህይወት የተከፈለበት እንግዲህ ይሄ የትግል ዘዴ፣ የትግል ታክቲክ፣ ሰላማዊ የትግል ኃይል ጨቋኞች ባሉበት ላይ ቦታ የለውም። የህዝብን መሰረታዊ የስብዕና የግል አክብሮትና የራስን ዕድል በራስ የመወሰን መብቶችን የሚጋፉ ስርዓቶች ባሉበት ቦታ ላይ እነዚህ ሲገፍፉ፣ የሰው ስብዕና ራሱ ተገፈፈ ማለት ስለሆነ ይሄንን ነገር ለማስወገድ ትግል ተደርገዋል። በዓለም ታሪክ ውስጥ አንዳንዶቹ ከግብ ደርሰዋል። አንዳንዶቹ ከግብ አልደረሱም። ነገር ግን አይሞቱም። ትግሎቹ አይሞቱም። ስለማይሞቱ ብዙ ጊዜ ውጤት አሳይተዋል። አሁን በቅርብ ጊዜ በሁለት ሺህ አምስት ላይ ፍሪደም ሀውስ ባለፉት ሰላሳ ሶስት አመታት ውስጥ ከተደረጉት ትግሎች ውስጥ ከስልሳ ሰባቶቹ ሀምሳዎቹ በሰላማዊ ትግል በሰላማዊ ሀይል ትግል መሰረት የመጡ ውጤቶች ናቸው። ነው እንግዲህ ጥያቄው ምንድን ነው? ለእኔ ለእኔ ያቀረብሽው ይሄ ታዲያ ለአገር የሚጠቅመው ምንድን ነው? ህዝብ ያልደገፈው፣ ድጋፉን ሙሉ በሙሉ ያልሰጠው የፖለቲካ ስርዓት ምንጊዜም ሊቆይ አይችልም። ይሄ ለዘመናት የፖለቲካ ቴዎሪስቶች የተናገሩት ነገር ነው። አንድ መንግስት ዘላቂ የቆየና የተረጋጋ መንግስት ለራሱም ለመቆየት ለህዝቡም ጥቅም ለማስገኘት የሚችለው የህዝብ ተሳትፎ ያለበት መንግስት ሲሆን ነው። የህዝብ ተሳትፎ ማለት በብዙ መንገድ ሊገለጥ ይችላል። እኛ የምናውቀው በዘመን በአሁን ዘመን ተሰርተውበት ያለው ዴሞክራሲ ነው። ስለዚህ ዴሞክራሲ ማለት ህዝብ የፈለገው ህዝብ ድጋፉን የሰጠው መንግስት ማለት ነው። እንዲህ አይነት መንግስት በእኔ ግምት ዘላቂነት አለው። የተረጋጋ ነው። ለመቆየት የሚችል ነው። ለህዝብና ለአገር የሚጠቅሙ ነገሮችንም ለመስራት ሰላምን የሚያሳፍን መንግስት ስለሆነ በኢኮኖሚ ለማደግ በባህል ለማደግ በአለም ታዋቂነትን ለማግኘት ለህዝብ የተሻለ ኑሮን ለማምጣት የተሻለ ታሪክን ለማቆየት የሚጠቅም ነገር ነው። ድምፅ በመስጠት የሚደረገው ተሳትፎ መንግስትን የማያስፈልግ ከሆነ ለማስወገድ የሚጠቅም መንግስት ከሆነ ደግሞ ለማጠንከር ስለሚረዳ በጣም አስፈላጊ ነገር ይሆናል ብዬ ነው ማስበው። እሺ። ዶክተር እስቄል ገቢሳ በሚችገን ኬተሪንግ ዩኒቨርስቲ የታሪክና የአፍሪካ ጥናት ፕሮፌሰር፣ አመሰግናለሁ ስለ ጊዜው። ማርቲን ሉተር ኪንግ ያው ናቸው። ምን ጊዜም ና ሃፒ በርትደይ እንላለን። በድጋሚ የተከበራችሁ አድማጮች፣ እንዲሁም እንኳን ለብርሃነ ጥምቀቱ አደረሳችሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ ዝግጅት ነው። የእናንተ አስተያየቶች በጥቂቱ ይቀርባሉ። የቮይስ ኦፍ አሜሪካ የአማርኛው ክፍል አዘጋጆች ሰላም እላችኋለሁ። ያቀረባችሁት የዚህ የምርጫውን በተመለከተ ኢህአዴግንም ሌሎችንም ፓርቲዎችን ጨምራችሁ ያቀረባችሁ ዝግጅት ጥሩ፣ በጣም ግንዛቤ የሚያስጨብጥ ነው። ይህ መጀመሪያችሁ እንጂ መጨረሻችሁ ስላልሆነ እባካችሁ ሌሎችን አንዳንድ ፕሮግራሞችን እንኳን በጊዜው በማጠፍ ይሄንን ትኩረት ሰጥታችሁ ቁልጭ ባለመልኩ ግንዛቤ ህብረተሰቡ እንዲጨብጥ የኢትዮጵያ ህዝብ ብሉም የለውም። ይሄንን ለማለት ስለዚህ፣ በዚህ ስራችሁ በእውነት ብዙ ነገሮች እንደሰራችሁ የሚገባኝና በርቱ ነው ምለው። ጥሩ ነው ጅመረው፣ ወደፊት እንደምትገፉበት ተስፋ አለኝ። ጊዜ ስጡት ጊዜ የተወደዳችሁና የተከበራችሁ የአሜሪካ ድምፅ ሬዲዮ አዘጋጆች በምርጫ ዙሪያ ከሰማያዊ ፓርቲ ከአንድነት ከኢህአዲግና ከምርጫ ቦርድ ጋር ባደረጋችሁት ውይይት ላይ የኢህአዲጉ ተኮች ተወካይ ስለ ምርጫ የተናገሩት ላይ ነው። ይህ ምርጫ በመስዋዕትነት የተገኘ ነው የሚለው ምስራቃዊ አመለካከት ነው። ከዚህ በፊትም ይህንን ምርጫ እኛ በደማችን ያመጣልላችሁና እኛን ምረጡ አይነት የሚል ነው፣ ከውስጥ ያለ አስተሳሰብ ነው። ምርጫ ሊኖር የሚችል እራሱ ከፓርቲዎች ከፖለቲካ ፓርቲዎች አስተሳሰብ ውጭ ሲሆን ነው። የፖለቲካ ፓርቲዎቹ ከአስመራጭነት ሜዳ ውጭ ሲሆኑ ብቻ ነው። የፖለቲካ ፓርቲው ስለ ምርጫ በፖለቲካ ፓርቲ መስዋዕትነት የሚመጣ አይደለም። የፖለቲካ ፓርቲዎቹ የሚወዳደሩበትን የዴሞክራሲያዊ ማዕቀፍ የሚፈጥረው ህዝብ ነው። ህገ መንግስት ለመንግስት የሚሰጥ ኮንትራት ነው። በዚያ በህገ መንግስት መንግስት በዚያ ህገ መንግስት ይተዳደራል። ይህንን ህገ መንግስት ሳያከብር ከብር ሲቀር ህዝብ በድምፁ ይሽረዋል፣ ያዋርደዋል። የፖለቲካ ፓርቲ በዚያ ህገ መንግስት ውስጥ የሚመራ ነው እንጂ ፓርቲዎች በደማችን ያመጣ ነው፣ በደማችን ያደረግ ነው። ይቺ ምስራቃዊ ውስጠ ወይራ ንግግር እያለች ዴሞክራሲያዊ ቅርቻ ኢትዮጵያ ውስጥ ማሰብ አይቻልም። ቆም ብለው ቢያስቡ ጥሩ ነው። አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜና እናሰማለን። አስተያየት የላካችሁልን አድማጮቻችን እናመሰግናለን። በነገራችን ላይ ነውጠኛው ቡድን ቦኮ ሀራም ያገታቸውን ቢያንስ ሀያ አራት ሰዎች አስለቅቀናል ሲል የካሜሩን ጦር ሰራዊት አስታወቀ። ታጋቾቹን ያስለቀቋቸው ሰሜን ካሜሩን ውስጥ ነውጦኞቹን በማሳደድ ላይ የነበሩ ወታደሮች ናቸው ሲሉ የካሜሩን የጦር ኃይል ቃል አቀባይ ተናግረዋል። ቦኮ ሀራም ሁለት ከናይጄሪያ ድንበር አልፎ ካሜሩን ውስጥ የጠለፋቸውን ከሰላሳ እስከ ሀምሳ የሚደርሱ ታጋቾች አሁንም እንደያዘ መሆኑ ታውቋል። ቡድኑ በጥቃቱ ወደ ሰማንያ የሚደርሱ መኖሪያ ቤቶችን አውድሟል ተብሏል። የተከበራችሁ አድማጮች፣ ዝግጅታችን በዚሁ ወደ መጠናቀቁ ነው። በስቱዲዮ ፕሮግራሙን የመራልን ቴሌላይንባክ ነው። አልሳንቶስ የቴክኒክ መሀንዲሱ ነው። በምሽቱ ፕሮግራሙ አዘጋጅ በትስታ በላቸው እና በሌሎችም ባልደረቦቻችን ስም እንኳን ለብርሃነ ጥምቀቱ አደረሳችሁ እያልን የምንሰናበታችሁ ቆንጆ ይታይና እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ነገ